በዝዋይ እስር ቤት የሚገኙ የ19 የተቃዋሚ ፖለቲካ መሪዎችና አንድ ጋዜጠኛ ቤተሰቦችን ጠቅሶ የወጣ የአንድ ጋዜጣ ዘገባ ታሳሪዎቹ አካሄዱ የተባለውን የረሃብ አድማ ተከትሎ ከባድ ድብደባ እንደተካሄደባቸው ይገልጻል። ድብደባ ብቻ ሳይሆን አንዳንዶቹ በጋለ ኮንቴይነር ውስጥ ተይዘዋል መባሉንም አትቷል። ሰሎሞን ክፍሌ ጉዳዩን ለማጣራት ወደ አንድነት ለዲሞክራሲና ለፍትህ ፓርቲ ጽህፈት ቤትና ወደ አንድ የታሳሪ ቤተሰብ አባል ስልክ ደውሏል። የወህኒ ቤቱን ባለስልጣናት ለማግኘት እንደሞከረና ለጊዜው ባይሳካለትም ጥረቱን እንደሚቀጥል ገልጾ ተከታዩን አዘጋጅቷል። ዘገባው ለሪፖርቱ ዋቢ ያደረጋቸው የታሳሪ ቤተሰቦችን በመሆኑ እርሱን ላስቀድም። በዝዋይ ወህኒ ቤት ከሚገኙ እስረኞች መካከል የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ናትናኤል መኮንን ይገኙበታል። ያነጋገርኳቸው ባለቤታቸው ወይዘሮ ፍቅር ተሞገስ ይባላሉ። አቶ ናትናኤልን ለማየት ወደ ዝዋይ ለመጨረሻ ጊዜ የሄዱት መቼ እንደነበር በመግለጽ ይጀምራሉ። አርብ ዕለት ግንቦት አንድ እና ከወህኒ ቤቱ ባለስልጣናት የተሰጦት ምላሽ በትክክል ምን የሚል ነበር? ያሉ ምንድን ነው ስም ይጠይቁና መዝገብ ላይ ያሉ የተሰጣቸው ሊስት አላቸው። ከሊስት ላይ አይተው መገናኘት አትችሉም፣ ቆዩ አንዴ ብሎ አስቀመጡት። ከዛም ቆይተው መገናኘት አትችሉም አለው። ምክንያቱም ደግሞ ያው ለምንድን ነው የሚል ጥያቄ አጠየኳቸው። ችግር አለው የሚል ነው መጀመሪያ የጠየኳቸው። እነሱም አይ ችግር እሱ ስታገኙ ይነግርሻል። እና መቼ ነው የማገኘው አልኩት። እኔ መችሽ ጊዜ መጠሽ ጠይቂያለሁ። እኔ ከአዲስ አበባ ደስ ተባል እልሻለሁ። ስለሆነ የምመጣው እንደዚህ ተመላልሼ መጥቼ መጠየቅ አልችልም፣ እና በዚህ ቀን የምትሉት ጊዜ ካላቸው አስረዱ የሚል ጥያቄ አጠየኳቸው። ያው በሬዲዮ ተገናኝተው በኋላ መልስ ይሰጡ አራት ወር ነ እና አራት ርባ ተመታች መገናኘት የምችል ስለሆነ የመለስን እንግዲህ፣ ይህን ሲልኝ ያው ሌላ ማነጋገር የምችለው ም ሰው አልነበረን። ልጆቼም ሲያለቅሱ በቃ ጥ እየወጣ ከዛ ከዚያ በፊት ወደ ዝዋይ መቼ መቼ ነው የሚሄዱት በየሳምንቱ ወይስ በምን ያህል ጊዜ ልዩነት? በተመቸኝ ቁጥር በሳምንት መሄዳለሁ። በአስራ አምስት ቀን ሄዳለሁ። እና በሄዱ ቁጥር ያዋቸው ነበር ባለቤት ሆን? አዎ ሁሌም አገኘዋለሁ ምንም አይነት እንትን የለም። እና አሁን ለአራት ወራት ልታያቸው እንደማትችሉ ሲነገሩት ምን ተሰማው? እንዴት ከባድ ያዘን ነው። ከባድ ነው በጣም። እኔ እንጃ ለልጆቼ ማ እንዴት የሞራላቸው መናገር አልችልም። አሁን ህፃኑ በጣም ይረብሻል። ለምንድን ነው እንደዚህ ያሉን ነው የሚለው እና ናርገሻቸው ነው። ጭራሽ ለእኔ ነው የሚፈሩት ልጆቹ። እንደ ተዘገበው ተደብድበዋል፣ በጋለ ኮንቴነር ውስጥ ታስረዋል የሚል ጥርጣሬ አሳድሮ ቦታል። ለአራት ወር አያዋቸውም ሲባሉ በትክክል አሁን አግኝቼው ቢሆን ወይም ደግሞ በሰዓቱ አገናኝተው ቢሆን ይህ ጥርጣሬ እንዳያድርብን ሊሆን ይችል ነበር። ተገናኝተን ያን ምግብም የወሰድነውን ሰጠን። ለዚህ ያህል ጊዜ አትገናኙ የሚለው ነገር ቢኖር ውስጤ ጥርጣሬ እንዳይኖር ያደርጋል። ግን አሁን ምንድን ነው ጥርጣሬ እንዲኖር ያደረገው? ለአራት ወር ድረስ እንዳትመጡ ምግቡን፣ መገናኘትም አትችሉ የሚለው ነገር ሲኖር ውስጤ በጣም ፈርቷል። አሁን ምን ያህል ይርቃል? ዝዋይ ከአዲስ አበባ መቶ ስልሳ ሶስት ኪሎ ሜትር ነው። ከሁለት ልጆቹ ጋር በጠቅላላው ለትራንስፖርትና ምግብ ምን ያህል ያስከፍላቸዋል? ትራንስፖርቱ ወደ መቶ ሀያ ብር ነው ደርሶ መልስ ለአንድ ሰው መብላት አትችልም። ምክንያቱም ከዚህ ምግብ ይበላሻል፣ ሙቀት ስለሆነ የግድ እዚያው ነው። ሆቴል ከምግብ ነው የምንመጣው እና ከፍተኛ ነው ወጪያችን። አቶ ናትናኤል የአንድነት ለዲሞክራሲ ና ፍትህ ፓርቲ ሊቀመንበር ናቸው። እና ለፓርቲው ጽህፈት ቤት ሁኔታውን ገልጻችኋል፣ የተሰጣችሁ ምላሽ አለ? እነሱም ነገርቻለሁ። እንግዲህ እነሱም በሚችሉ መንገድ እናጣራለን ብለዋል። እነሱ ምላሽ እየጠበቅኩ ነው። አመሰግናለሁ ወይዘሮ ፍቅር ተሞገስ። የአንድነት ለዲሞክራሲና ለፍትህ ፓርቲስ በዚህ ጉዳይ ላይ ያለው መረጃ ምንድን ነው? ፕሬዚደንቱም፣ ኢንጂነር ግዛቸው ሽፈራውን ልጠይቅ። በዚያ የበረሃ ውስጥ እስር ቤት ድብደባ መካሄዱ ብቻ ሳይሆን አንዳንድ እስረኞች የተያዙት በጋለ ኮንቴነር ውስጥ ነው ተብሏል። ጉዳዩን ስትከታተሉ እንደነበር አውቃለሁ። አጣርታችሁ የደረሳችሁበት ነገር አለ? ኢንጂነር ግዛቸው፣ ከዝዋይ በተለያየ ደረጃ በደረሱ መረጃዎች የእኛ በፖለቲካ እስረኝነት ያሉት አቶ ናትናኤል መኮንን አንዷ አለም አያሌው ሌሎቹም አባሎቻችን በተለያየ መንገድ ተጽዕኖ እንደደረሰባቸው እና በጥሩ ሁኔታ ላይ እንዳልተገኙ ባገኘንም መረጃ መሰረት የቤተሰቦቹን ባለቤቶች ሚያዝያ ሰላሳ ልክ ናቸው ነበር ሀሙስ ዕለት ወደዚያ ወይዘሮ ፍቅርተንም እና ወይዘሮ እያየሽ እና ሲመለሱ ያገኘኑ መረጃ ያው ከህገ መንግስቱ ውጪ እነኝን የህሊና እስረኞች ለአራት ቶር ቤተሰብ እንዳይጠይቃቸው ተደርጓል። በተጨማሪም ደግሞ ይዘው የሄዱትን የምግብ ፍጆታና ሌሎች አስፈላጊ እቃዎችንም ለእነኝህ ለእኛ አባላት እስረኞች ሳያደርሱ ይዘው ተመልሰዋል። ድርጊቱ የሀገሪቱን ሕገ መንግስት የጣሰ ነው ሲሉ የሚያስረዳሉ ኢንጂነር ግዛቸው ይህ ሁኔታ ከፍተኛ የሆነ ህገ መንግስታዊ ጥሰት እንደሆነ እናቃለን። በህገ መንግስቱ ላይ በግልጽ የተቀመጠው አንድ እስረኛ ቤተሰብ፣ የሃይማኖት አባት፣ ወዳጆች እና ጓደኞች ሊጠይቁት ይገባል የሚል ግልጽ የሆነ መብት ነበረ። ይህ ነገር ግን የእስር ቤቱ አስተዳደር እንደዚህ ያለውን ከህገ መንግስት ውጭ የተወሰደ እርምጃ በእንግዲህ ሀገሪቱ ካለው ጠቅላላ የሰብአዊ መብት ረገጣ ጋራ የሚያያዝ ሆኖ ነው ያገኘነው። ስለዚህ ይህን ሁኔታ እኛም ተነጋግረን ጋዜጣዊ መግለጫ ወይንም ፕሬስ ሪሊዝ እንሰጥበታለን። ካገኘንም መረጃ ከቤተሰብ ጋር ባለን ግንኙነት በነገ ዕለት ወደ ኢትዮጵያ ሰብአዊ መብት ኮሚሽን እንደሚሄዱ ነግረውናል። ከነዚያም የምናገኘው መረጃ አድርገን በሰሞኑ አንድ የፓርቲን አቋም የምናሳውቅ መሆኑን ነው በዚህ አጋጣሚ ማስታውቀው ከተረጋገጠ ቤተሰቦች ጉዳዩን ወደ ፍርድ ቤት መውሰድ እንደሚችሉ የሚታወቅ ነገር አለ። አዎ። እና እንዳሁም የአንድነት ፓርቲ አንድ ከያዘው ግልጽ ፕሮግራም የሚሊዮኖች የድምፅ ንቅናቄ ለፍትህ የሚል ፕሮግራም ላንች አድርጓል። ይህም መንግስትና የመንግስት አካላት ህገ መንግስቱን የሀገሪቱን ህግ እየጣሱ ነው። በዚህም አጋጣሚ ሰላማዊ ሰልፍ ስለማድረግ ከፍተኛ የህገ መንግስታዊ የመርት ስፈና ስላለበት የአዲስ አበባ ከተማ አስተዳደር፣ የአዲስ አበባን ከንቲባ፣ የአዲስ አበባን ፖሊስ ኮሚሽን ከሰናል እና በፍርድ ቤት እየታየ ነው ያለው እንደዚህ እንደዚህ ያሉትን የመብት ጥሰቶችንም በእስር ቤት አስተዳደሩ ህገ መንግስቱን የሚጥሱ ከሆነ ቤተሰቦቹ ይህንን አይነት የህገ መንግስት ጥሰት ወደ ፍትህ አካላት ወስዶ ትክክለኛው የመብት ሁኔታ እንዲረጋገጥ የማድረግ ሁኔታ እኛም ከጎናቸው እንሰለፋለን። እኛም የወደፊት አቅጣጫ ይሆናል። የአንድነት ለዲሞክራሲና ለፍትህ ፓርቲ ፕሬዚደንት ኢንጂነር ግዛቸው ሽፈራውን አመሰግናለሁ። ወደ ዝዋይ ማረሚያ ቤትም ስልክ ደውያለሁ ቁጥሮቻቸው 4412183 እና 4412922 ይጠራሉ። ለዛሬ አልተነሱም። ጥረቴ ነገም ይቀጥላል።